ዓለም አቀፍ አድቬንቲስት ሬዲዮ ዘውትር ማለዳ ከ1230 እስከ አንድ ሰዓት ድረስ የሚተላለፈውን የተስፋ ድምፅ ሬዲዮ አድማጮቻችን በጌታ ስም ሰላም እንላችኋለን። እንደምናደራችሁ፣ በዚህ ማለዳ የጌታ ፈቃድ ሆኖ ዝግጅቶቻችን አጠናቀን በአየር ሞገድ ለመገናኘት ያበቃንን አምላክ ስሙ ይባረክ እንላለን። ዛሬ በሚኖረን ቆይታ የምክረ ቤተሰብ የሚቀርብባቸውን መሰናዶች ይዘንላችሁ ቀርበናል። በሚኖረን ቆይታ አብሩነታችሁን በጌታ ፍቅር ስንጠይቅ በዝግጅቶቹ መልካም በረከት እንደምታገኙ ተስፋ በማድረግ ነው። ለሚኖራችሁ ማንኛውም ማስተያየትና ጥያቄ የስልክ መስመራችንን 011551199 ተጠቅማችሁ ብትደውሉ ወይም የመልክ ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባን በመጠቀም ጽፉልን፣ በደስታ እናስተናግዳችኋለን። ደውሉልን። ጻፉልን። አሁን በቀጥታ ወደ ምክረ ቤተሰብ መሰናዶ እንተላለፍ። የቤተሰብ መሰናዶ። በዛሬው የቤተሰብ መሰናዶ ፓስተር በቀለ ገብሬ የእግዚአብሔር ሐሳብ ለባለ ትዳሮች በሚል ርዕስ ክፍል አንድ የቤተሰብ ምክር ይዘውልን ይቀርባሉ። የዘላለም አምላክ እግዚአብሔር እጅግ አርገን እናመሰግንሃለን ስለዚህ መልካም ጊዜ ጌታ ሆይ ዛሬ ደግሞ ክቡር ስለሆነው ትዳር፣ ስለ ቤተሰብ ስናጠና ሳለ ማስተዋል እንድሰጠን እንጠይቃለን። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ተብሎ ተጽፏል። የእያንዳንዳችንን ቤት ስራ ዘንጸል ያለው የፈረሰውን ትጠግን ዘንድ እግዚአብሔር ሆይ መልካም ኑሮ እንድንኖር ጌታ ሆይ እያንዳንዱ ባለትዳር ለሰማይ ገጣሚ እንዲሆን ባል ሚስቱን ይዞ ሚስት ባሏን ይዛ ሰማይ መገኘት እንዲችሉ አንተ ርዳቸው። በምንማረው ትምህርት ማስተዋለን ስጠን። ጊዜውን ላንተ አስረክብ። በኢየሱስ ክርስቶስ ስም አሜን። በዚህ ዘመን ስለ ትዳር ስናስብ ሳለ ትዳር ብዙ ግድድሮሾች እየገጠሙት ነው። ሰይጣን ቤትን ለማፍረስ ቀንና ሌሊት ይሰራል። ብዙ ባለትዳሮች ምንም እንኳን በፍች አይላዩ እንጂ በስነ ልቦና ተፋተው አብረው የሚኖሩ ባለትዳሮች እንዳሉ የምንዘነጋው አይደለም። እንግዲህ ስለዚህ ብዙ ቤቶች እንግዲህ ውስጥ ሰላም የለም። የጋብቻ ግንኙነትን ለማጠናከር ብቸኛው መንገድ እግዚአብሔር በቃሉ የሰጠንን መመሪያ ተግባራዊ ማድረግ ነው። እርሱን በሕይወታችን ስናስቀድም፣ እርሱ በሚፈቅደው መንገድ ስንጓዝ፣ ጥሩ ቤተሰብ እንመሰረታለን ማለት ነው። ቤተሰብ እንደምናውቀው በኤደን ገነት የተቋቋመ የመጀመሪያው ተቋም ነው። ይህ ተቋም ደግሞ በጋብቻ በትዳር የሚጀመር ሲሆን የመጀመሪያው ባለትዳሮች አዳምና ሔዋን ነበሩ። የእነዚህ ባለትዳሮች ግንኙነት ምን ይመስል ነበረ? የእግዚአብሔር ሐሳብ ለባለትዳሮች ምንድን ነው ብለን ስንጠይቅ መጽሐፍ ቅዱሳችን ግልጽ በሆነ መንገድ ስለ ግንኙነታቸው ይነግረናል። ይህም ባለትዳሮች መካከል ሊኖረው ስለሚገባው ግንኙነት ግንዛቤ እንዲኖረን ይረዳል። እንግዲህ ቅድሚያ የሚሰጠው ግንኙነት መጽሐፍ ቅዱሳችን እንደሚነግረን ከሆነ በጣም ከፍተኛና ከምንም ነገር በላይ እጅግ በጣም ጠቃሚ የሆነው ግንኙነት በሰውና በእግዚአብሔር መካከል ያለው ግንኙነት ነው። ከዚያ ቀጥሎ ደግሞ ወደ ተፈጥሮ በምንወርድበት ጊዜ በሰዎች መካከል ስለሚኖረው ግንኙነት ሲናገር በባልና በሚስት መካከል ያለው ግንኙነት ከፍተኛ ግንኙነት እንደሆነ እንመለከታለን። እንግዲህ ይህም መሰረታዊ የሆነ አስፈላጊ የሆነ ግንኙነት ወደ ተፈጥሮ ስንመጣ ከመለኮት ቀጥሎ ያለው ግንኙነት እንደሆነ እናያለን። የባልና የሚስት ግንኙነት ተቀዳሚ ዋነኛው የሰብአዊ ግንኙነት ነው። አብዛኛው ነገሮች ወገኖቼ፣ በኑሯችን የሚገጥሙን ችግሮች መነሻ ባልና ሚስት ከእግዚአብሔር ያላቸው ግንኙነት በሚበላሽበት ሰዓት ነው። ባልና ሚስቶች ከእግዚአብሔር ጋር ያላቸው ግንኙነት ሲበላሽ እንደገና ደግሞ ሆሪዞንታሊ እርስ በርሳቸው ያላቸው ግንኙነት ይበላሻል። ስለዚህ ሰው አስቀድሞ ከእግዚአብሔር ጋር መልካም ግንኙነት ሊኖረው ይገባል። የባልና ሚስት ግንኙነት ከምንም ነገር በላይ ቅድሚያ የሚሰጠው ግንኙነት ነው። ምክንያቱም ዋነኛው የሰብአዊ ዘር መሰረታዊ በመሆኑ ምክንያት ነው። ይህ ግንኙነት በወላጆች እና በልጆች መካከል ያለው ግንኙነት አይደለም፣ አይተካውም። ይህ ግንኙነት በአባትና በልጅ መካከል፣ በእናትና በሴት ልጅ መካከል፣ በወንድምና በእህት መካከል ያለውን ግንኙነት ሊተካው አይችልም። ይህ ግንኙነት በፍቅር ብቻ ሳይሆን በእውቀትም የተገነባ መሆን አለበት። በዘፍጥረት ምዕራፍ ሁለት ላይ ስናነብ ከቁጥር 21 ጀምሮ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ልብ በሉ፣ እግዚአብሔር ዘርን መፍጠር ሲጀምር ከባል ነው ከወንድ ነው የጀመረው። ወንድን ፈጠረ፣ ከዚያም ደግሞ ሴትን ፈጠረ ይላል በእግዚአብሔር እቅድ ውስጥ ወላጆችና ልጆች አልተፈጠሩም። ስለዚህ ነው ወላጆች ከልጆች ጋር ካላቸው ግንኙነት ይልቅ ለባልና ሚስት ግንኙነት ቅድሚያ ሊሰጥ የሚገባው። እንዲያውም ቁጥሩ 24 ላይ ምንድን ነው የሚለው? ስለዚህ ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል ይላል። ይተዋል የሚለው ቃል ጊዜያዊነትን ሲያመለክት፣ ይጣበቃል የሚለው ቃል ደግሞ ዘለቄታዊ ወይም ቀጣይነት ወዳለው ደረጃ እንደሚሸጋገሩ ይገልጻል። እንግዲህ በጋብቻ ውስጥ የባልና ሚስት ተቀዳሚ ኃላፊነት ለእርስ በርሳቸው ላላቸው ግንኙነት ትኩረት ሊሰጡበት ይገባል። እና ይህ ግንኙነት እንግዲህ በልጆች በወላጆችና በዘመዶች የማይተካ ግንኙነት ነው። አዳምና ሔዋን ወላጅ ከመሆናቸው አስቀድሞ ባልና ሚስት ነበሩ። ለዚህ ነው የጋብቻ ግንኙነት ከወላጅ ወይም ከልጆች ግንኙነት ይልቅ ቅድሚያ የሚሰጠው ያልኩበት ምክንያት። እና ከዚያ በላይ ደግሞ ባልና ሚስት እርስ በርስ አንድ ለመሆን በእግዚአብሔርና በእግዚአብሔር ሕዝብ ፊት ቃል ኪዳን ይገባሉ። እንደዚህ አይነት ይሄ የቃል ኪዳን ግንኙነትን በምናይበት ጊዜ በወላጆችና በልጆች በዘመዶች መካከል የሚደረግ ግንኙነት አይደለም። እና ይህ ባልና ሚስት መካከል ያለው አንድነትን ያሳያል። በወላጆችና በልጆች መካከል ያለው ግንኙነት ጊዜያዊ ነው። መለያየት ያለው ሲሆን በባልና ሚስት መካከል ያለው ግንኙነት ዘለቄታዊና መለያየት የሌለው ግንኙነት ነው። በነገራችን ላይ በአንዳንድ አገር ባህል መሰረት በተለምዶ ጋብቻ በሚፈጸምበት ጊዜ የሁለቱ ቤተሰቦች አንድ ለማምጣት እየተደረገ እንደሆነ ይታመናል። ባል የራሱን ቤተሰብ ይወክላል፣ ሚስት የራሷን ቤተሰብ ትወክላለች። በአንድነት ሲጋቡ ደግሞ ሶስተኛ ቤተሰብ እንደተመሰረተ ተደርጎ ይቆጠራል። ይህ በተለመደው አመለካከታችን ትክክል ይመስላል። ነገር ግን መጽሐፍ ቅዱሳዊ ድጋፍ የለውም። ጋብቻ ሁለት ቤተሰቦችን አንድ አያደርግም። ሆኖም ሶስተኛ ቤተሰብ ሊያስገኝ ይችላል ያስገኝ ይችላል። ባልና ሚስት አንድ በሚሆኑበት ጊዜ በነዚህ ሁለት ቤተሰቦች ከነዚህ ሁለት ቤተሰቦች ተነጥለው አንድ የተሟላ የተለየ ቤተሰብ ይመሰርታሉ። ምክንያቱም የእግዚአብሔር ቃል ሲናገር ሳለ ዘፍጥረት 224 ላይ ስታነቡ ከጥቅሱ እንደምንረዳው ባልና ሚስት ትዳር የሚጀምሩት በመተው እንደሆነ ይናገራል። ባልም ቤተሰቡን ትቶ ይመጣል። ሚስትም ቤተሰቧን ትታ ትመጣና ሁለቱ አንድ ይሆናሉ። ይሄ ቤተሰብ የሚለው ቃል በደንብ ሊገባን ያስፈልጋል። በተለይ በዚህ እንደኛ ባሉ በሶስተኛ ሀገሮች ውስጥ የቤተሰብ ጣልቃ ገብነት ስለሚዘወተር ነው። ባል ቤተሰቦቹን ትቶ መምጣት አለበት። እናት አባቱን፣ ወንድም እህቱን ጭምር ማለት ነው ቤቱን። ሚስትም እንደዚሁ ሁለቱ ቤታቸውን፣ ወላጆቻቸውን ቤታቸው ውስጥ ያሉትን ወንድምና እህት ጭምር ትተው ካልመጡ በስተቀር በምንም አይነት አንድ ሊሆኑ አይችሉም። በትዳር ውስጥ ከሚከሰቱ ችግሮች ውስጥ እንግዲህ በተለይ በአፍሪካ ውስጥ ጎልቶ የሚታየው ይሄ ነው፣ ትዳርን እስከ መበተን የሚያደርስ የቤተሰብ ጣልቃ ገብነት ነው። ለዚህ ከፍተኛውን ስፍራ ይዛል። እንግዲህ መተውና መጣበቅ የሚለው መጽሐፍ ቅዱሳዊ ቃል ባለትዳሮች በባለትዳሮች በደንብ ሳይስተዋል ሲቀር ባልና ሚስት ለእርስ በርሳቸው ቅድሚያ ከመስጠት ይልቅ ለወላጆች፣ ለልጆቻቸው፣ ለወንድምና እህቶቻቸው ቅድሚያ ይሰጣሉ። ያን የትዳራቸው መናጋት ይጀምራል። ወጣት ተጋቢዎች በአካል በስሜት ቤታቸውን መተው የሚኖሩባቸው ብዙ ምክንያቶች አሉ። እንግዲህ በጣም ጠቃሚ የሚሆነው ደግሞ ምንድ ነው? ከትዳራቸው መጀመሪያ ጀምሮ አንዱ ለሌላው ያለውን አጋርነት ያሳያል። ይህ ደግሞ ለትዳራቸው ክንውንነት መሰረት ነው። ይሄ የወላጅና የልጅ ግንኙነት የተመሰረተው በመዋለድ ወይም በማሳደግ ሲሆን፣ የባልና ሚስት ግንኙነት የተመሰረተው ግን በቃል ኪዳን ነው። ጋብቻ በቃል ኪዳን በእግዚአብሔር የሚመሰረት በመንፈስ ቅዱስ ደግሞ የሚታተም ነው። ይህ ከደም ግንኙነት በላይ ነው። ወገኖች፣ ለዚህ ነው በጋብቻ ውስጥ የትዳር አጋርህ በምድር ላይ ካለው ከማንኛውም ሰው ይልቅ ልትበልጥብህ ይገባል፣ ሊበልጥብሽ ይገባል። ከእግዚአብሔር በቀር ባልና ሚስት ቅድሚያ የሚሰጡት ፍቅራቸውን የሚጋራ ሌላ ነገር ሊኖር አይገባም። ከምንም በላይ ለእርስ በርስ ቅድሚያ ሊሰጥ ይገባል። ባለትዳሮች እንግዲህ ቅድም እንዳልኩት በመጀመሪያ ለእግዚአብሔር ነው ቅድሚያ መስጠት ይገባው የሚገባቸው። በኤደን ገነት ውስጥ እግዚአብሔር ከሰው ጋር ቀጥተኛ የሆነ ግንኙነት ነበረው። ታስታውሳላችሁ፣ እግዚአብሔር አምላክ እየተገለጸ አዳምና ሔዋንን ያስተምራቸው ነበር በየቀኑ። መልካም ግንኙነት ነበራቸው ከእርሱ ጋር። ኃጢአት ከሰሩ በኋላ ግን ያ ግንኙነት ሲበላሽ እናያለን። ኃጢአት በምድራችን ላይ ያመጣውን ሶስት ግንኙነቶችን አበላሽቷል። አንደኛ ሰው ከእግዚአብሔር ጋር ያለውን ግንኙነት አበላሸ። ሁለተኛ ሰው እርስ በርስ ያለውን ግንኙነት አበላሸ። ሶስተኛ ደግሞ ሰው ከተፈጥሮ ጋር ያለውን ግንኙነት አበላሸ። ይህንን ነው ምናየው። መጽሐፍ ቅዱሳችን በምታነቡበት ጊዜ ሰው ኃጢአት በሰራ ጊዜ ታስታውሳላችሁ ከእግዚአብሔር ተሸሸገ። አዳም አዳም፣ ወዴት ነው አለው። ዘፍጥረት ምዕራፍ 3 ቁጥር 9 ላይ ስታነቡ ድምፅህን ሰምቼ በገነቱ ሸሸዋል። ከዚያ በፊት አዳም የእግዚአብሔር ድምፅ አያስፈራውም ነበር። እግዚአብሔርን ባለመታዘዙ ምክንያት ግን ከእግዚአብሔር ሲሸሸግ እናያለን። ይህ የመጀመሪያው ሰው ከእግዚአብሔር ጋር ያለው ሪሌሽንሽፕ ተበላሸ ማለት ነው። ከዚያ በኋላ ደግሞ ሰው ከሰው ጋር ያለው ግንኙነት ተበላሸ። ዘፍጥረት ምዕራፍ አራት ላይ ሄዳችሁ ስታነቡ ህይወት ማጥፋት የተጀመረው በእና አዳም ቤት ውስጥ ነው ቃየልም ወንድሙን አቤልን ምን አደረገው ይላል? ገደለው ይላል። ይህ ነፍስ ግድያ የተጀመረው እዚያ ቤት ውስጥ ነው። እንግዲህ ከእግዚአብሔር ያለን ግንኙነት ሲበላሽ፣ ሰው ከሰው ጋር ያለው ግንኙነት ይበላሻል። ቨርቲካሊ ሲበላሽ፣ ሆሪዛንታሊ ደግሞ የተበላሽ ይሆናል ማለት ነው። ስለዚህ እንግዲህ ሰው በትዳር ውስጥ አንዱና አስፈላጊው ነገር በባለትዳሮቹ መካከል ጥሩ ግንኙነት እንዲኖር ከተፈለገ ከእግዚአብሔር ጋር ያለንን ግንኙነት ልናስተካክል ይገባል። ብዙ ጊዜ ስለ ጋብቻ በምንጠቅስበት ጊዜ በሶስት ጎን የምንጠቅስበት ሁኔታ አለ። ይሄ ሶስት ጎን ወይም ትራያንግል በምታዩበት ጊዜ በዚህ በሶስት ጎኑ ላይ ከላይ ኢየሱስ፣ ከስር ባልና ሚስቶች ታያላቸ። ባልና ሚስቶች ወደ ኢየሱስ በተጠቁ ጊዜ ነው አንድ ሊሆኑ የሚችለው። ከኢየሱስ በራቁ ጊዜ ግን ግንኙነታቸው እየሰፋ ይሄዳል። ስለዚህ ግንኙነታችንን ለማደስ ከምንም በላይ ቅድሚያ የምንሰጠው ከእግዚአብሔር ጋር ያለን ግንኙነት ማስተካከል ነው። እንግዲህ ሰይጣን በትዳር ላይ ጥቃቱን ማድረስ የጀመረው ከኤደን ገነት ጀምሮ ነው ማለት ነው ጋብቻ የሁሉ ነገር መሰረት ነው የሁሉ ነገር መጀመሪያ ነው የቤተሰብ የቤተ ክርስቲያን የህብረተሰብ የቀበሌ ብሎም የሀገር መሰረት ነው ስለዚህ ይህንን ጠንቅቆ ያውቃል ጋብቻ ፈረሰ ማለት ደግሞ እነዚህ ተቋማት ተበታተኑ ማለት ነው ለዚህ ነው የዘመኑ ጋብቻ በጥቃቅን ነገሮች ምክንያት ሲፈርሱ የምናየው ከአንድ መጽሐፍ የወሰድኩትን ሀሳብ ላንብብላችሁ። እንዲህ ይላል አበውና የሃይማኖት አባቶችና አበው የሚባል ነቢያቶች የሚል መጽሐፍ ከዚያ የተወሰደ ነው። ነገር ግን በውድቀት ምክንያት ይላል በሰብአዊ ግንኙነት ላይ አሳዛኝ ገጽታ ተከሰተ። ይኸውም ሰው ከእግዚአብሔር ጋር ያለውን ግንኙነት፣ ሰው እርስ በርስ ያለውን ግንኙነት በተመለከተ ነበር። ሰይጣን በፍጥረት ዕቅድ ውስጥ ባለመካተቱ ተናዶ በጋብቻና በቤተሰብ ላይ ስልታዊ የጥፋት እቅዱን አዘጋጀ። ለክፉ መናፍስቱ የሰጣቸው መመሪያ እንዲህ ነበር ልናፈርስ የምንችለውን ጋብቻ ሁሉ ማፍረስ አለብን። ይህን ማድረግ ካልቻለን ደግሞ በሚቻለን ሁሉ ባለትዳሮች ደስታ እንዳይኖራቸው ማድረግ አለብን። ይህን ካልቻለን የጋብቻን ክርስቲያናዊ ምስክርነት ማጥፋት አለብን የሚል መሆን አለበት። ሰይጣን በእቅዱ እጅግ ተሳካለት። ወደ አዳምና ሔዋን ቤት በመግባት ኃጢአት እንዲሰሩ አደረጋቸው። ከእግዚአብሔር ጋር የነበራቸው ፍጹም የሆነ ግንኙነት ተቋረጠ። ከዚያ በኋላ ጋብቻ ወደ መበላሸት ደረሰ። እንግዲህ የሰይጣን ስልቶች ወገኖች የተለያዩ ናቸው። በአሁኑ ዘመንም ቢሆን የማይጣጣሙ ሰዎች እንዲጋቡ ያደፋፍራል ልምድ የሌላቸውን ግለሰቦች ወደ ጋብቻ እንዲገቡ ያስቸኩላል በተለይ ከማያምኑ ሰዎች ጋር ለሚፈጸመው ጋብቻ ወጪያቸውንም ይሸፍናል ቅድም ባለፈው ጊዜ እንዳነበብ ነው ሁለተኛ ቆሮንቶስ 6 14 ብርሃን ከጨለማ ግንኙነት የለውም ይላል ከማያምኑ ሰዎች ጋር በማይመች አካሄድ አትጠመዱ በእንግሊዝኛው ላይ ዮክ ነው የሚለው ዮክ ማለት ይገባችኋል ይሄ ቀንበር ማለት ነው አንድ ቀንበር በሁለት በሬዎች ላይ ይጠመዳል። ልክ እንደዚሁ ነው። በማይመች አካሄድ አትጠመዱ ነው የሚለው እና እንግዲህ ከዛ በኋላ ከተጋቡም በኋላ በቤተሰብ ውስጥ ሰላምን ያናጋል። ጠብን፣ ድብድብን በቤት ውስጥ ያነሳሳል። ውጫዊ ግፊት ይፈጥራል። ሰይጣን፣ ስራ ማጣት፣ ሐሜት፣ ቅናት እንዲሁም ደግሞ ከጋብቻ ውጭ የሆነ ወሲባዊ ፍላጎትን እንደዚህ አይነት ጫና ያደርጋል። ከዚህ የተነሳ የጋብቻው ዋና ጋንንት የሆነውን ራስ ወዳድነትን ያደፋፍራል። ከዚህ በነዚህ ምክንያቶች የተነሳ ዛሬ ትዳር ክቡር የሆነ ጋብቻና ትዳር በቀላሉ ሲፈርስ እናያለን። እግዚአብሔር ቃል ሲናገር ሰይጣንን እንድንቃወሙ ይናገራል። በዚህ ዘመን ትዳር ብዙ ግድድሮቾች እንደገጠሙት ነገራቸዋሉ። ሰይጣን ቤትን ለማፍረስ ቀንና ሌሊት ይነጋል እና ስለዚህ የጋብቻ ግንኙነት ለማጠናከር ብቸኛው መንገድ እግዚአብሔር በቃሉ የሰጠንን መመሪያ ተግባራዊ ማድረግ ነው። ያዕቆብ አራት ሰባትና ስምንት ስታነቡ እንዲላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ግልጽ የሆነ ጥቅስ ነው። ለእግዚአብሔር ተገዙ። ዲያብሎስን ምን አድርጉት? ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ሰይጣንን መቃወም ማለት ወገኖቼ እርሱን በመገሰጭ መጮህ አይደለም። ያዕቆብ ሰይጣንን ተቃወሙት ብሎ አላበቃም። ወደ እግዚአብሔር ምን አድርጉ አለ? ቅረቡ ይለናል። ስለዚህ በትዳር ውስጥ ያለውን ሰይጣን የምናባረረው የምንቃወም ወደ ኢየሱስ በመቅረብ ወደ ኢየሱስ በመጠጋት ብቻ ነው። ምክንያቱም ሰይጣን ወደ ኢየሱስ የመቅረብ ኃይል አቅምም የለውም። ኢየሱስ በሕይወታችን ማስቀደም እርሱ በሚፈቅደው መንገድ መጓዝ። ስለዚህ ከእግዚአብሔር ጋር ጠንካራ ግንኙነት ሲኖረን ትዳራችን በፈተና የሚዘልቅ ይሆናል። ወገኖቼ ትዳር ሁሌ እንደሚነገረው አልጋ በአልጋ አይደለም። እውነት ነው። ብዙ ፈተናዎች ይገጥሙታል፣ ማዕበል ያናገዋል። በዚህ ሁሉ ውስጥ ግን ጸንቶ የሚኖረው ጥሩ መሰረት ካለው ብቻ ነው። ብሎኬት እና ሸክላን ዝም ብላችሁ ብትደረድሩ ቤት ሊሆን ይችላል እንዴ? አይችልም። እነኝህን የሚያያይ ሲሚንቱ ያስፈልገዋል። ትዳርም እንደዚሁ ነው። ትዳር ስለተያዘ ብቻ ትዳር አይሆንም። ትዳርን አጽንቶ ሊያቆየው የሚችል ነገር ያስፈልገዋል። ይኸውም ደግሞ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ የተመሰረተ ትዳር፣ በትክክለኛው ላይ መሰረት የተመሰረተ ትዳር እስከ መጨረሻው ሊዘልቅ ይችላል። በካሊፎርኒያ በሚባል ሀገር ሬድ ውድ የሚባል አንድ ዛፍ አለ። ይህ ዛፍ ቁመቱ እስከ መቶ ኖ ሦስት መቶ ጫማ ያህል ይረዝማል ይላል። ይህ ማለት እንግዲህ በግምት ወደ መቶ ሜትር ያህል ረጅም ነው ማለት። በጣም ረጅም ዛፍ። እንደገና እድሜው እስከ ሁለት ሺህ አምስት መቶ ዓመት ያህል ይቆያል ይላል። ይሄ ዛፍ የሚገርም ነው። ስለዚህ ዛፍ ሳነብ ስሮቹ በጣም ወደ ታች የጠለቁ አይደሉም ነገር ግን ወደ ጎን የሄዱና እርስ በርሳቸው በጣም የተሳሰሩ ናቸው ልክ እንደ ኮንክሪት እንደ አርማታ ብረት ሲታሰር አይታችኋል ቤት ህንፃ ሲሰራ ከስር ብረቶቹ ተያይዘው እዛ ላይ አርማታ ሲፈስ ታያላችሁ ቤቱን ለማጠናከር ልክ እንደዛ የተሳሰሩ ስሮች አሉት ይላል ከዚህ የተነሳ ይህ ዛፍ እስከ 2500 ዓመት ያህል የመግፋት የመዝለቅ ዕድሜ አለው ገኖቼ ጤናማ ትዳር ለመመስረት ጠንካራ መሰረት መጣል ያስፈልገናል። መተሳሰር፣ መተሳሰብ ትዳርን በጋራ የምንሰራው ነገር ነው። ትዳር ከተሰራ በጋራ ባልና ሚስቶቹ ከሰሩት ሊያምር የሚችል ነገር ነው። ማቴዎስ 12:25 ላይ ምን ይላል ጌታ ኢየሱስ ምንድን ነው ያለው? እርስ በርሷ የምትለያይ መንግስት ሁላ ትጠፋለች፣ እርስ በርሱ የሚለያይ ከተማ ሁሉ ወይም ቤት አይቆምም ይላል ስለዚህ ትዳርን በጋራ አብሮ መስራት ባልና ሚስቶቹ አብረው የሚሰሩት በመተሳሰብ በመተሳሰር ሊመሰረቱት ይገባል የጤናማ ትዳር ችግሮች ምንድን ናቸው እና ብዙ ነገሮች ናቸው ታማኝነት ግልፅነት መጥፋት ጥፋትን በጨዋነት በይቅርታ ለመቀበል ወዘተ የመሳሰሉት ናቸው በሌላ ጊዜ ጊዜ በፈቀደን መሰረት እንነጋገራለን ከዚህ በታች ግን የተዘረዘሩት ቁልፍ ሀሳቦች ወደ ኢየሱስ እንዴት እንደምንቀርብ ሰይጣንን ከጎጆአችን እንዴት ማባረር እንደምንችል ከመጽሐፍ ቅዱስ የተውጣጡ አንዳንድ መመሪያዎችን እንድናይ ፈልጋለሁ። በመጽሐፍ ቅዱሳችን ውስጥ በግልጽ የተዘረዘሩ መመሪያዎች አሉ። እነዚህ መመሪያዎችን ተቀብለን ተግባራዊ ብናደርግ ትዳራችን እንድናጠናክር የትዳር ህይወታችን እንዲለወጥና የፈራረሱ ትዳሮችም ተጠግነው እንደገና እንዲገነቡ ይረዳል። ስለዚህ እነዚህ ነጥቦች ለማየት እንሞክራለን። እንግዲህ የስኬታማ ትዳር መሰረቱ አንደኛ እግዚአብሔርን ማስቀደመው የመጀመር የስኬት ሁሉ ምንጭ እርሱ ነው። ቅድም እንዳልነው ብሎኬትና ሸክላ ቢደረደር ቤት ሊሆን አይችልም። ሊያጠናክረው የሚችል ነገር ያስፈልጋል። እግዚአብሔር ቃል ማቴዎስ 633 ሁላችንም በደንብ የምናውቀው ጥቅስ ነው። ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቅ ፈልጉ ሁሉ ይጨመርላችኋል ል እንደገና በዘዳግም 28 13 14 ላይ ዛሬ ያዘዝኩህን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋት፣ ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝ ወደ ግራ ፈቀቅ ባትል፣ ታመልካቸው ዘንድ ሌሎች አማልክት ባትከተል፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግም። ሁልጊዜ በላይ እንጂ በታች አትሆንም ይላል። እርሱ የበረከት ሁሉ ምንጭ ነው። እርሱን ስናስቀድመው እግዚአብሔር የበላይ ያደርገናል። እግዚአብሔር ይባርከናል። በእስራኤል አምላክ የሚታመኑ ሁሉ በትርፍ እንጂ በኪሳራ አይሄዱም። መጽሐፍ ቅዱሳችን መዝሙር 127 አንድ ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። ከተማ ወገኖች ጠባቂ ሊኖረው ይችላል። ብዙ ጠባቂዎች ቢሆኑም፣ የተለያየ የመከላከያ ዘዴ ቢኖራቸውም እግዚአብሔር ለከተማዋ ልዩ ጥንቃቄ ካላደረገ በስተቀር የጠባቂዎች ዘዴ የጠባቂዎች ስልትና ድካም ሁሉ ከንቱ ነው። ጋብቻም እንደዚህ ነው። ጋብቻችንን ለማጠራከር ብዙ ነገሮች ማድረግ እንችላለን። እግዚአብሔር በትዳራችን ጣልቃ እንዲገባና እንዲቆጣጠር ቤታችንን እንዲሰራ ካልፈቀድንለት በስተቀር ሁሉ ነገር ከንቱ ይሆናል። ስለዚህ የመጀመሪያ ነው እግዚአብሔር ቅድሚያ ልንሰጠው ይገባናል። በመጀመሪያ በሁለተኛ ደረጃ ጸሎትና መጽሐፍ ቅዱስ የማንበብ ልምድ ሊኖረን ይገባል እንደ ቤተሰብ ባለመዝሙሩ በመዝሙር 19 ቁጥር 11 አንተን እንዳልበድልህ ቃልህን በልቤ ሰወርኩ ይላል። አንደኛ ተሰሎንቄ 5 17 ና 18 አነቡም ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። የእግዚአብሔር ቃል በሕይወታችን ሰውረን ስለማናኖር ነው ወገኖቼ፣ ብዙ ችግሮች የሚገጥሙ ሕይወታችን በእግዚአብሔር ቃል ካልተገነባ በጋብቻ ብቻ ግንኙነት ጠንካራ እንሆናለን ማለት አንችልም። በየቀኑ አብረው በየቀኑ የሚያነቡ የሚያጸልዩ ቤተሰቦች ትዳራቸው እየጠነከረ ይሄዳል። በእንግሊዝኛ እንዳባባላት ደ ፋሚሊ ዳት ፕሬይዝ ቱጌደር ስቴይዝ ቱጌደር፣ አብረው የሚጸልዩ ቤተሰቦች አብረው ይዘልቃሉ። አብረው መጸለይ፣ የእግዚአብሔርን ቃል ማጥናት፣ ሌሎችን ማገልገል ትዳርን ከበሽታ የሚጠብቅ ፍቱን ክትባት ነው። ቤተሰብ አብረው ቃሉን የሚያነቡበት የሚጸልዩበት ጊዜ ያስፈልጋቸዋል። ዘዳግም ምዕራፍ 6 ከስድስት እስከ ዘጠኝ እኔም ዛሬ አንተን የማዘን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው፣ በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ተጫወተው፣ በእጅ ምልክት አድርገህ እሰረው በዓይኖች መካከል እንደ ክታብ ይሆንል በቤት መቃኖችም፣ በደጃፎችም በሮች ላይ ጻፈው ይላል። ስለዚህ የእግዚአብሔርን ቃል አብረን ልናጠና ይገባናል። በቤት ተጫወተው ይላል፣ ለልጆች አስተምራቸው፣ ስትሄድ፣ ስትነሳ ይላል። ስለዚህ በቤታችን ውስጥ ወገኖች፣ የእግዚአብሔር ቃል ልናጠና ይገባናል። አንድ በተለምዶ አባባል አለ፣ ሶስት ጉልቻ መሰረተ ይላሉ። አንድ ሰው ትዳር ሲይዝ እነዚህ ሶስት ጉልቻዎች አንደኛው ጉልቻ ባል፣ ሌላው ጉልቻ ሚስት፣ ሌላው ጉልቻ ኢየሱስ ሊሆን ይገባዋል። በሁለት ጉልቻ ምጣድ መጣድ አይቻልም። ድስት መጣዛ ትችሉም። ስለዚህ ኢየሱስ የቤታችን መሰረት ሊሆን ይገባዋል። እሱ የቤታችን መሠረት ሲሆን ትዳራችን ጸንቶ ይቆያል። ስለዚህ ወገኖቼ በሚቀጥለው ጊዜ ደግሞ የተቀሩትን ነጥቦች እናያለን። ዛሬ ትዳርን ለመመስረት አስፈላጊ የሆኑትን ሁለት ነጥቦች ነው ያየነው። በትዳር ዙሪያ ላይ እግዚአብሔርን ማስቀደም፣ እንደገና ደግሞ ጸሎት፣ መጽሐፍ ቅዱስ አብረን ማጥናት ሊኖር እንደሚገባ አይተናል። በሚቀጥለው የተቀረውን ክፍል እንማራለን። እግዚአብሔር የሰማነውን ይባርክ። ጸልይ። ጌታ ሆይ፣ ስለሰማነው ቃል እናመሰግናለን። ትዳርን በቃልህ መመሪያ መሰረት እንድንገነባ አንተርዳን። ሰይጣን ጠላት ከቤታችን የተወገደ ይሁን። እንደ ፈቃድህ ምራን። ጸልያለሁ፣ በኢየሱስ ክርስቶስ ስም አሜን። በነበረን ቆይታ በጣም እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። እንግዲህ በጌታ የተወደዳችሁ ለዛሬ ያለን መሰናዶ በዚህ ወደ ፍጻሜ ስናመጣ ነገ በሚኖርን ከእናንተ በስልክና በደብዳቤ ለደረሱን ጥያቄዎች ምላሽ በምንሰጥበት ልዩ መሰናዶ እስከምንገናኝ ድረስ የጌታ ጸጋ ከሁላችንም ጋር ይሆንላለን በስልክ መስመራችን 0115511199 እንዲሁም በመልክ ሳጥን ቁጥራችን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ብትጽፉልን በደስታ ልናስተናግዳችሁ ዝግጁዎች ነን። ደውሉልን፣ ጻፉልን። ጌታ ይባርካችሁ። መልካም ቀን።